በወቅታዊ ጉዳዮች ዙሪያ መግለጫ የሰጡት የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ህወሀት ጦርነት በከፈተባቸው በሶስቱ ግንባሮች በኩል የተፈናቃዮቹ ቁጥር መጨመሩን ገልጸዋል። አንድ ሳምንት ባልሞላ ጊዜ ውስጥ ቁጥሩ ከ200 ሺህ ወደ 250 ሺህ ማሻቀቡን ነው የተናገሩት። ባለፈው ሶስት ዓመት ህወሀት በሰራው ሴራ ሌሎች ክልሎች ላይም በሚሰራው የፖለቲካ አሻጥር ምክንያት በዚህ ክልል ከ1.2 ሚሊዮን ዜጎች በላይ ተፈናቅለዋል። እነዚህ በእርዳታ የሚኖሩ ናቸው። ለእነዚህ በየወሩ መቶ ሃምሳ ሺህ ቁንታል ያስፈልጋል። በህል ደረጃ በዚህ ጦርነት ብቻ ከሁለት መቶ አምሳ ሺህ በላይ ሰዎች አሁን ከፍ እያለ ነው ያለው ቁጥሩ። በየቀኑ ከሁለት መቶ ሃምሳ ሺህ አካባቢ የሚደርሱ ዜጎች ተፈናቅለዋል። ይሄ በካምፕ ያሉ አሉ፣ በተለይ በዝኛው ግንባር፣ በምስራቁ ግንባር ያሉ ወልዲያና አካባቢ ላይ ያሉ አሉ፣ በዘመድ የተጠጉ አሉ፣ በጎረቤት የተጠጉ አሉ። በሁሉም ግንባር መፈናቀሎች አሉ። ስለዚህ ይህንን የዕለት ሰብአዊ እርዳታ ለማቅረብ አደጋ መከላከል ኮሚሽን ጋር በመሆን እና ከፌዴራል መንግስት ጋር በመሆን ለነዚያ ኃይሎች የዕለት ቀለብ እንዲደርስ ለማድረግ ስራዎች እየተሰሩ ነው ያሉት። ለጊዜው ግን ማህበረሰቡን በማስተባበር የየአካባቢው ማህበረሰብ እነዚህ ሰዎች እንዳይጎዱ አስፈላጊውን ድጋፍ እያደረገ ነው። ህወሓት በተቆጣጠረባቸው የአማራ ክልል አካባቢዎች ወጣቶችን በግዳጅ እንዲዘምቱ እያደረገና እየገደለ ነው ያሉት ቃል አቀባዩ፣ ሌሎች የሰብአዊ መብት ጥሰቶችንም ጠቅሰዋል። ወረራ ተካሂዷል። አማራ ክልል ነው ጦርነቱ እየተካሄደ ያለው። ወረራ ብቻ ሳይሆን ዜጎች እየተፈናቀሉ ነው፣ ዜጎች እየተገደሉ ነው። ሰላማዊ ዜጎች ሴት እህቶቻችን እየተደፈሩ ነው። የአስራ ሁለት ዓመት ህፃን ኮ ነፍራለች። ሀብት ንብረት በስፋት እየተዘረፈ ነው። ከክሉ በዚህ አጋጣሚ ለማህበረሰቡ ማስተላለፈው ባለበት ቀይ ላይ ሆኖ ነው መታገል ያለበት ወታደር ብቻ አይደለም መታገል ያለበት። የአማራ ብሔራዊ ክልላዊ መንግስት በህወሓት ታጣቂዎች ላይ እንዲህ አይነት ውንጀላዎችን ሲሰነዝር የመጀመሪያው አይደለም ከህወሀት ወገን የተሰጠ ቀጥተኛ ምላሽም የለም በዚህ ሳምንት ወደ ኢትዮጵያ የመጡት የአሜሪካ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ፓወር ለጋዜጠኞች በሰጡት መግለጫ በትግራይ የተጀመረው ግጭት እየተስፋፋ መሆኑን አሜሪካ በከፍተኛ ስጋት እየተከታተለችው ነው ሲሉ ጠቅሰዋል አሜሪካ ህወሀት ወደ አጎራባዥ ክልሎች ወታደራዊ መስፋፋት ማድረጉን ተከትሎ አሁን ላይ በአፋር 76 ሺህ፣ በአማራ ደግሞ 150 ሺህ የሚሆኑ ተፈናቃዮች እንደሚኖሩ እንገምታለን። የአዲስ ተፈናቃዮችን ፍላጎት እንዴት ማሟላት እንዳለብን ከሰላም ሚኒስቴር ጋር ተነጋግረናል። በህወሀት ወታደራዊ እንቅስቃሴ የተፈናቀሉትን ማለቴ ነው። በችግር ላይ የሚገኙ ንጹሐን ኢትዮጵያውያንን መርዳት እንፈልጋለን። ዩኤስኤድ እና አጋሮቻችን ሀገራችን የምንሰራው ይህንን ነው። አቶ ግዛቸው አያይዘውም ትናንት ወደ ላሊበላ ሰርጎ ገባ ባሉት የህወሓት ኃይል ላይ እርምጃ እየተወሰደ መሆኑን ጠቅሰዋል። ህወሀት ብዙ ሰርጎ ገቦችን ሀሰተኛ መታወቂያ በማስያዝ ወደ ተለያዩ ከተሞች እያስገባ እንደሆነ በመግለጽ የወነጀሉት ቃል አቀባዩ ህብረተሰቡ ከመደናገር ተቆጥቦ በአንድነት አካባቢውን ነቅቶ እንዲጠብቅና እንዲከላከል አሳስበዋል። ላሊበላን በተመለከተ በትላንትና ውለት አሸባሪው ህወሀት ባላሰበው መንገድ ጠልቆ እስከ ውስጥ ገብቷል። በዚህ መንገድ ተቆራርጦ በጀግናው ኃይላችን እየተመታ ነው ያለው። በአጋጣሚ በዛ ክፍት ስለነበር ያን እንደ አማራጭ ተጠቅሞ ለመውጫ መንገድ ተጠቅሞበታል አሁን በቅርብ ርቀት ክትትል እየተደረገ ነው ያለው በተለይም ደግሞ የሲቪል ለብሶ ተመሳስሎ ማህበረሰቡ ጋር አንዳንዱ ጅምብር እየሰራ ስለሆነ በየከተማው ላሊበላ ላይም እንዲህ አይነት ኃይሎች እንዳሉ መረጃዎች ያመላክታሉ። በአማራ ክልል ከተለያዩ ክልሎች ተፈናቅለው የመጡ ከአንድ ነጥብ ሁለት ሚሊዮን በላይ ተፈናቃዮች ያሉ ሲሆን ለተፈናቃዮቹም በየወሩ ከአንድ መቶ ሀምሳ ሺህ ኩንታል በላይ የእርዳታ እህል እንደሚያስፈልግ አቶ ግዛቸው አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ይህንን አስመልክቶ በዩናይትድ ስቴትስ የትግራይ ኃይሎች ተጠሪ መሆናቸውን የሚናገሩት አምባሳደር ፍስሀ አስክዶም አጭር ምላሽ ሰጥተዋል። አመሰግናለሁ፣ የአሜሪካ ድምጽ ሬዲዮን እንደገና ለሰጣችሁኝ እድል። አንደኛ የትግራይ መከላከያ ኃይሎች እንኳንስ የወገን ሬሳ የጠላት ሬሳም ሳይቀብሩ የአካባቢውን ሕብረተሰብ አስተባብረው በጦርነት መሀል ሳይቀር በስነ ስርዓት የሰውን ልጅ ከሞተ በኋላም የሚገባውን ክብር ሰጥቶ የሚሄዱ ታጋዮች ናቸው። የአስራ ሰባት አመቱ ከደርግ ጋር የተደረገው ፍልሚያ የሚያስተምረን የሚያሳየን ይሄ ነው። ግን ለምንድን ነው የሁሉ ማሰብ እንኳን የሚከብድ ነገር የሚሉት ያሉ ህሞራ ላይ የዘር ማጥፋት ጭፍጨፋ ተፈጽሟል። ከዚህ አያመልጡም። ህሞራ ማሳከር በዚህ በትግራይ ላይ ከተፈጸሙት ከፍተኛ ወንጀሎች አንዱ ሆኖ በአለም ፍርድ ቤት ይቀርባል። መረጃዎች አሉ። ሱዳን ላይ የወጣው ሬሳ በአለም አቀፍ ኤክስፐርቶች እየተጣራ ነው። ተጋሩ ናቸው የተገደሉ። በህይወታቸው እያሉ ወደ ኋላ እጃቸው ታስሮ ነው ወደ ባህር የተጣሉት። በብዙ መሳሪያዎች ነው የተጨፈጨፉት። ሬሳ ጭኖ ከራያ ወደ መሀል ወደ መቀሌ፣ ከዛም ወደ ሁመራ። እነዚህ ሰዎች ማንንን ሊያሞኙ እንደዚህ እንደሚሉ እኔ ግራ ይገባኛል። ከተጠያቂነት ግን i don't know